ተቃዋሚዎች የሚያሰሙት መፈክርም ሆነ ጥያቄያቸው ፕሬዚዳንት ትራምፕ ውሳኔ ፍትሐዊ አይደለም የሚል ነው። አሜሪካን ባንዲራ በማቃጠል የፕሬዚዳንቱን ፎቶ በማቃጠል ቁጣቸውን መጠነ ሰፊ በሆነ መልኩ የገለጹበትን ተቃውሞ እንቅስቃሴ ነው የተመለከትነው። በግብጽ ከፍተኛ የሆነ ተቃውሞ ታይቷል። ስምንት ሰዎች ከፖሊስ ጋር በተጋጭተው ታስረዋል። በኢምሬት ተቃውሞውን በአደባባይ ባይታይም የአቡዳቢ አልጋውራሽ የሆኑ ሼክ መሐመድ ቢን ዘይድ የትራምፕ ውሳኔ እየጠፉ የነበሩትን አሸባሪዎች እንዲያንሰራሩ ያደረገ ነው በሚል ከባድ የሆነ ተቃውሟቸውን አሰምተዋል። በሊባኖስም እንደጠቀስከው ከፍተኛ የሆነ ተቃውሞ ነበር። ፖሊስና ሰላማዊ ሰልፍ አድራጊዎቹ ተጋጭተው በጭስና እንዲሁም በውሃ ነው እንዲሁም ማብረ የተቻለው እንጂ ተቃውሞ ከፍተኛ ነበር። በኢንዶኔዥያም፣ በፓኪስታንም፣ በማሌዥያም በፍልስጤምም ከፍተኛ የሆነ ተቃውሞ ነበር። በፍልስጤም እንደውም አንድ አውቶቡስ ጣቢያ ላይ አንድ አንድ እስራኤላዊ ሁሉ መወጋቱን በፍልስጤን መወጋቱን ሁሉ ሰምተናል። ጠቅለል ሲል ተቃውሞው መጠነ ሰፊ እና በጣም ከበድ ያለ ነው። በዚህ ዙሪያም ኦአይት የሚባለው ማህበር ሁሉ ከፍተኛ የሆነ ጫና እንዲፈጥርና የአረብ ሀገራት ጫን ያለ ተቃውሞ ድምጻቸውን እንዲያሰሙ የአረብ ሀገር መሪዎችን ጨምሮ የቱርክ የፍልስጤም መሪ በዚህ ጉዳይ ላይ ወደዚያው ያመሩበትን መረጃ ነው የሚሰማነው። የየአገራቱ የፖለቲካ መሪዎች የህዝባቸውን የተቃውሞ ድምፅ ሰምተው ምን አይነት እርምጃ ሊወስዱ ይችላሉ? በዚህ ላይ ይህን እንዲህ አይነት እርምጃ ውስዳሉ የሚባል ነገር የማይሞከር ነው። ዋናው ነገር የሚያደርጉት ምንድነው ነው ነገ ወዲያ፣ በዚህ ሮብ ቀን የዓለም አቀፍ የእስላሞች ማህበር ወይም ደግሞ ኦአይሲ የሚባለው ስብሰባ ጠርቷል። በዚያ ስብሰባ ላይ አንድ ህብራዊ የሆነ አንድ ድምጻቸውን ተቃውሟቸውን፣ በሰፋ ያለ ተቃውሞ ያቀርባሉ ተብሎ ነው የሚጠበቀው። ኢስታንቡል በሚደረገው ስብሰባ ላይ የየሀገራቱ መሪዎች ይገኛሉ፣ የውጭ ጉዳይ ሚኒስትሮች ይገኛሉ። እነኝህ የመራሄ መንግስታት ሊወስዱት የሚችለው የአቋም መግለጫ ብቻ ሳይሆን ጠበቅ ያለ እርምጃ ይወስዳሉ ተብሎ ይጠበቃል። ምንድን ነው የሚለው ነገር መቼም የሚታወቅ ነገር የለም። ነገር ግን ከዚህ በፊት ለየት ያለ አቋም ይዘው ብቅ ይላሉ ተብሎ ይገመታል። አንተ ባለህበት ሳውዲ አረቢያም ይሁን እንዲያው የአረቡ ዓለም በዶናልድ ትራምፕ ውሳኔ ላይ ምን እያለ ነው? ጋዜጦቹ፣ መጽሔቶቹ፣ ፖለቲከኞቹ ምን እያሉ ነው? በሬዲዮ ጣቢያቸው በተለያዩ ሚዲያዎች የሚሰማው ነገር ዶናልድ ትራምፕ የወሰዱት እርምጃ ማጠፍ አለባቸው። የወሰዱት እርምጃ ጉዳዩን ከማቀጣጠል ውጭ የሚፈይደው ነገር የለም፣ የአሜሪካን መንግስት ገለልተኛ መሆኑን አያሳይም፣ በበርካታ ዓመታት የቀጠለውን የሰላም ድርድር የሚያኮላሽ እርምጃ ነው የወሰዱት የሚሉ በርካታ ትንታኔዎች ይቀርባሉ። በመንግስት ደረጃም እየተሰጠ ያለው መግለጫ ምንድን ነው? የዶናልድ ትራምፕ እርምጃ አጠቃላይ የሰላም ስምምነቱንም ድምጥማጡን የሚያጠፋ ነው። ከዚያም በላይ ደግሞ ዩናይትድ አረብ ሚሪት አልቀወራሽ እንደተናገሩት እየጠፉ ያሉትን ሽብርተኞች ነብስ የሚያዘራ ውሳኔን የወሰኑትኝ ጽንፈኝነትን እያስፋፋል እያሉ ድምጻቸውን ማሰማት ላይ ነው ያሉትኝ። በሶሻል ሚዲያዎች ላይ የምታየው እንቅስቃሴ ግን እጅግ ከበድ ያለ ውግዘት በእስራኤልን ብቻ ሳይሆን አሜሪካን ብቻ ሳይሆን የአረብ መንግስታት አሳቸውን ደጉመው መግለጫ ብቻ በማውጣት የሚፈዩት ነገር የለም፣ ጠበቅ ያለ እርምጃ የወሰዱ በሚል ከዚያው ከፍልስጤምን የሚሰራጩትን አረብ መንግስታትን የሚያወግዙ አንዳንድ መረጃዎችን ይዘው እየወጡ የአረብ መንግስታት ቀን ከር ያለ እርምጃ ውስጥ ስል ግፊት የሚያደርጉበትን አንዳንድ መረጃዎች መመልከት ያለው። በአጠቃላይ ግን ማህበረሰቡ ቁጣውን እየገለጸ ነው ያለው። በአንዳንድ የአረብ ሀገራት ሰላማዊ ሰልፍ ወጥተው መናገር ሜታቸው መግለጽ አይችሉም እንጂ በአብዛኛው በህዝቡ በማህበረሰቡ መካከል የምሰማው ቁጣ በጣም ከዚህ በፊት ታይቶ የማይታወቅና ከፍ ያለ ክብራችን ተነካ የሚል ቁጣ ነው።